ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። ታክሲዋ ሞልታለች የጋቢና ጉዞችን ከአሜሪካ ድምፅ ሬዲዮ ተጀምሯል። መስታወት አድራጋው እዚህ ጋቢና ከጎኔ ቁጭ ብላለች። ዲጄ ፋትሱ ምሽቱን አብረን በሙዚቃ ሲያደምቅ ያመሻል። ሰላም እንደምናመሻቸው። የዛሬው ፕሮግራማችን የጥቁር ሕዝቦች ታሪካዊ ወር ነው ይሄ የያዝነው የየካቲት ወር። በዚህ ወር ታዲያ የጥቁር ሕዝቦች ኑሮ ባህልና ታሪክ ይዘከራል። ትናንሽ ወንድና ሴት ልጆችን ስመለከት ከሲቪል መብቶች ትግሉ ጋር ያላቸው ቁርኝት ብዙም ባይሆንም ዛሬም ቢሆን በኑሯቸው ፈተናዎቻቸውን ሲጋፈጡ እናያለን። የዛሬው የጋቢና ጉዞ ታሪካዊ ነው። የጥቁር ህዝቦች ታሪካዊ ወር የካቲት፣ የአፍሪካን አሜሪካውያን ወጣቶች ትግልስ በእነሱ ኑሮ ምን ለውጥ አመጣ? I think what he did that was important was that he tried to help አንድ በጣም የሳበኝ ጉዳይ አፍሪካ አሜሪካውያንን ለመርዳት ሲሰራ ሁሉንም ነው አብሮ ያቀፈው። በአብሮነት ነው ያገናኘው። ወጣቶች በማንኛውም ማህበራዊ እንቅስቃሴዎች ሁልጊዜ መሪ ናቸው። ዶክተር እዝቅኤል ገቢሳ የታሪክ መምህር ነው። አሜሪካን ሀገር አንድ ከሌሎች ሀገሮች ለውድ የሚያደርገው ነገር ችግር ካለው ችግሩን አይደብግሩን ለመጋፈጥ የሚፈልግ ሀገር ዝርዝሩን ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ጋድማ ስተሻገሩ ዜና እናስቀድም። እንደምናመሻችሁ የጋቢና ቪዮኤ አድማጮች፣ አጠር ላሉ ዜናዎች ጽዮን ግርማ ነኝ። በኢትዮጵያ ከተሞች ላለው የውሃ አቅርቦት ችግር አንዱ ምክንያት ከታስበው በላይ የሚጨምረው የሕዝብ ቁጥር መሆኑን የውሃ መስኖና ኤሌክትሪክ ኃይል ሚኒስትር አስታወቁ። ከአንድ ወር በኋላ በአዲስ አበባ የሚካሄደውን ንጽህናና ውሃ ለሁሉም የተሰኘ ዓለም አቀፍ ጉባኤ አስመልክተው መግለጫ የሰጡት ሚኒስትሩ አቶ ሞቱማ መቃሳ በዚህ ጉባኤ ለመሳተፍ የሚመጡ ለጋሽ ሀገራትና ተቋማት ለዚህ ችግርና ለዘርፉ ድጋፍ እንደሚያደርጉ ጠቁመዋል። በሀገራዊ ምርጫ ላይ በምትገኘው ኡጋንዳ ኡጋንዳውያን ዛሬ ድምፃቸውን እየሰጡ ሲሆን በመዲናይቱ ካምፓላ ዙሪያ ችግሮች እየተፈጠሩ እንደሆነ እየተዘገበ ነው። የዩጋንዳ ፖሊሶች በምርጫው ሂደት ተፈጠሩ ላሏቸው ችግሮች ምክንያት በተቆጡ መራጮች ላይ እምባስ መጪ ጋዝ ተኩሰዋል። ፖሊሶቹ እምባስ መጪ ጋዝ የተኮሱት ለመምረጥ አልቻልንም፣ የምርጫ ሳጥኖች የምርጫው ጊዜ ከማብቃቱ በፊት ከቦታቸው ተነስተዋል የሚል ስሞ ቦታ ማሰማት እንደጀመሩ ነው። የዩጋንዳ ምርጫ ኮሚሽን ባወጣው መግለጫ ምርጫው በተለያዩ የሀገሪቱ ክፍሎች በሰዓቱ መጀመሩን ገልጿል። በአንዳንድ የመዲናይቱ አካባቢዎች በተለይ ዋኪሶ ወረዳ ላይ ዘግይቶ እንደተጀመረ መግለጫው ያትታል። የምርጫ ቁሳቁሶች በእነዚህ አካባቢዎች በጊዜ ባለመድረሳቸውም የምርጫ ኮሚሽን ማዘኑን ገልጿል። ከአስራ አምስት ሚሊዮን በላይ የሚሆኑ ዩጋንዳውያን ለመራጭነት ተመዝግበዋል። የኬንያ ወታደራዊ ኃይል የሶማሊያውን ጽንፈኛ እስላማዊ ቡድን አልሸባብ የስለላ ኃላፊን ገድያለሁ ይላል። ቡድኑ ግን አስተላልፈዋል አስተባብሏል። የኬንያ ወታደራዊ ቃል አቀባይ ዴቪድ አቦኒዮ ዛሬ ለጋዜጠኞች በሰጡት መግለጫ አብዱረህማን መሐመድ ዋርሴማ በመባል የሚታወቀው የአልሸባብ የስለላ ኃላፊ ማሀድ ካራቴን ባለፈው ሳምንት ሰኞ በደቡብ ሶማሊያ በተካሄደው የአየር ድብደባ ከአስር የመካከለኛ ደረጃ አባላት ጋር ተገድሏል ብሏል። አንድ የአልሸባብ ደጋፊ ድረገጽ ግን ዘገባው ተሳስቷል፣ ካራቴ ደና ነው፣ ሰፈሩን በአየር ድብደባ አልተመታም ይላል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ካራቴን ለፍርድ ለማቅረብ የሚያስችል መረጃ ላቀረበ ሰው የአምስት ሚሊዮን ዶላር ሽልማት ለመስጠት ቃል መግባቱ ይታወሳል። አድማጮች፣ ለሰአቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። Bambino. የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል ሄኖክ ሰማ እግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላቸዋለን ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ የካቲት ወር የጥቁር ሕዝቦች ታሪካዊ ወር በሚል በዩናይትድ ስቴትስ ይከበራል። ልዩነቶች የሚታሰቡበትና የሚታወሱበት የሚዘከሩበት ነው። የጥቁር ሕዝቦች እኩልነት የነፃነትና የመብት ትግል የሚታወስበትም ወቅት ነው። እለቱን በማሰብ ሄኖክ እንግዳ አለው። በአዲስ አበባ ዩኒቨርሲቲ የታሪክ አስተማሪ ጋር ደውዬ ነበር። ዶክተር እስቅኤል ገቢሳ በእርግጥ አሁን የሚያስተምረው በዩናይትድ ስቴትስ ነው። በታሪክ መለስ ብለን ባደረግነው ውይይት እንግዲህ ልትገምቱት እንደምትችሉት ከአምስት መቶ አመታት በላይ ታሪክን በፍጥነት መዳሰስ ይከብዳል። ግን ዋና ዋና ታሪካዊ ክስተቶችና ወቅቶችን ተመልክተናል። ባርነት እንግዲህ የሰው ልጅ ከሰራቸው ማህበራዊ ተቋማት ውስጥ ሆነ ብሎ ሰውን ከሰውነት አውጥቶ ወደ ንብረትነት ዝቅ አድርጎ ለመጨቆን የተ- የተመሰረተ የማህበራዊ ተቋም ነው። አብዛኛውን ጊዜ ያው በደሉ ነው የሚታወቀው። ይሁን እንጂ ላለንበት አለም ደግሞ መሰረትን የጫ- የጣለ ነው ያ መሰረት ከደንቦ እንግል ይሄ ትራያንግለር ባሪያ ጉልበት ላይ የመጣ ትርፍ ነው የካፒታሊዝምን ማንሰራራት ያነሳው ብሎ ኤሪክ ዊሊየምስ ቀደም ሲል የጻፈው መጽሐፍ አለና በአንድ በኩል የሰውን መብት የሰውን የሰው ልጅነት እንዲገብ ነው በሌላ በኩል ደግሞ በምኖርበት ዘመናዊ የዓለም መሰረት የሆነ ዓለምን ሶስት ክፍለ ዓለማትን ያገናኘ ብዙ የሸቀጥ እና የተክል መለዋወጥን ያመጣ አዲስ አገር በዚህ ቦታ በዚህ ምዕራብ ደግሞ እንዲፈጠር ምክንያት የሆነ በዓለም ታሪክ ውስጥ ሰፊ ቦታ ያለው ተቋም ነው። ዶክተር እስቅኤል እንዲያው በዛን ዘመን ያው የኖሩ ሰዎችም ታሪክ ይወሳል እና ወጣት መሆን በዛን ዘመን አፍሪካ ውስጥ ወጣት መሆን በተለይ በባሪያ ንግድ እና በባሪያ ፍንገላ በተጠቆ የአፍሪካ አካባቢዎች ወጣት መሆን ምን ይመስል ነበር? እንግዲህ የትኛው አፍሪካ እንደምድረው ነው አሁን የምንናገረው? ምዕራባዊ አፍሪካ ስለነበረ የባሪያ ንግድ ስርዓት ሶስት ደረጃዎች አሉት። ከአፍሪካ ውስጥ መፈንገል አለ፣ ከዛ ወደ አሜሪካ ነገር ማሻገር ማሻገሪያው አለ ከዚህ እዚህ ከደረሱ በኋላ ደግሞ ማላመድ አለ። ሲዝኒንግ ይሉታል። ከምዕራብ አፍሪካ ወደ አሜሪካ የሚመጡት አብዛኛዎቹ በባርነት የሚመጡት ወንዶች ናቸው። በእድሜ የጠንዱ ሳይሆኑ በቂ ጉልበት ያላቸው በስራ የሚመቹ ናቸው። ስለዚህ በአፍሪካ ውስጥ በሚኖሩበት ጊዜ የመያዝ የመፈንገል፣ የመሸጥ፣ ነፃነትን የማጣት ነገር ነው የሚታያቸው ከዛ ደግሞ ወደ ወደ አሜሪካ ሲመጡ ይሄ ሚድል ፓሴጅ የሚለው በጣም ሽፉ የሆነ ሰው እንደ እቃ ታጉሮ የሚሄድበት ነው። ስለዚህ ብዙ ሰው የሚሞትበት ነው። እዚህም ከደረሱ በኋላ ይሄ ሲዝኒንግ የሚባለው ሞራሉን ሰብሮ ሰራተኛ ብቻ ለማድረግ የሚጠቀሙበት የሚሰብር ነው። ከዛ በኋላ ደግሞ ነጻነት በሌለው ሰው ንብረት ሆነው አገልግሎት ብቻ የሚሰጥ ጉልበቱ ብቻ የሚፈለግ እንዲህ አይነት ኑሮ ነው። ወጣት መሆን ማለት ለማሰብም የሚከብድ ነው። ቅድም ስንነጋገር ዶክተር እዝቅኤል ከባርነት ነጻ ለመውጣት የተደረጉ ትግሎችን አስመልክቶ ስንነጋገር ከባርነት ነጻ ለመውጣት መንግስቶችና ፖለቲከኞች ብቻ ሳይሆኑ እያንዳንዱ ግለሰብ ለነጻነቱና ለሌላው ነጻነት ያበረከታቸው አስተዋጽኦዎች ወሳኝ ናቸው ስትለይ ነበር አስቀድመ አንዳንድ ቦታ ላይ የባሪያ ጉልበት በጣም ተፈላጊ መሆኑ እያነሰ በመጣበት ጊዜ በራሳቸው ገንዘብ ራሳቸውን ነጻ ያወጡ ብዙ ሰዎች ናቸው። ብዙ ወጣቶች የራሳቸውን ብቻ ሳይሆን ቤተሰቦቻቸውን በተለይ ወደ ቨርጂኒያ ግዛት እንዲህ አይነት ነገር ተፈጽሟል። በዚሁም አይነት ደግሞ በተለይ በወታደርነት ውስጥ ገብተው በመንግስት አገልግሎት ውስጥ ገብተው ከፍተኛ አስተዋጽኦ የሰጡ ብዙ ወጣቶች አሉ። አዎ መንግስት ብቻ ሳይሆን እያንዳንዱ ሰው የራሱን። የራሱን ነፃ ለማውጣት የነፃነት ምህዳሩን በአካባቢ ሰፋ ለማድረግ ብዙ ኢኒሽቲቭ ወስደዋል። ብዙ ብዙ ወጣቶች ናቸው። የብዙ ወጣቶች ታሪክ ይታወሳል። አሁን ጊዜ አልፎ እንዲያውም በአክብሮት በአሜሪካ ታሪክ ትልቅ ቦታ የተቀመጡ ወጣቶች አሉ። ፍሬድሪክ ዳግላስን እንመልከት። በባርነት ኖረዋል። ነጻ ለማውጣት ያደረገው ሽሽት ወደ ሰሜን ለመሄድ፣ ከዚያም በነጻነትና በክብር ኖረዋል። ታሪክ እንዴት ታስታውሰዋለች ፍሬድሪክ ዳግላስን? እንግዲህ በተለያየ መስክ ቅድም እንዳልኩት ወጣቶች ነጻ ከወጡ በኋላ በተለያየ መስክ የተማሩ አሉ። አንዳንዶቹ ያው መሬት ገዝተው ገበሬዎች የሆነው አሉ ወይም ወደ ትምህርት ቤት የገቡና ጸሀፊ የሆኑ አሉ። ይሄኛው ፍሬድሪክ ዳግላስ ሜሪላንድ፣ ቦልቲሞር አካባቢ ነው ጊዜ የኖረው። መጀመሪያ ላይ የመጽሐፍ ቅዱስ ሰባኪ ነው የሆነው። ከዛ በኋላ ይጽፋል በ ቆይ ቅርስ ከሚባሉት ጋራ ተገናኝቶ ህይወቱን ሁሉ በጽሁፉና በትግሉ ዊሊየም ጋሪሰን ከተባለው ጋር አንድ ጊዜ ተገናኝቶ ብዙ የራሱ ነጻ ማውጣት ብቻ ሳይሆን ሌሎችን ነጻ ለማውጣት በተለያየ መንገድ ከፍተኛ አስተዋጽኦን እያደረገ ራሱንም ደግሞ አስብ በእውቀት ከገበየ በኋላ ጋዜጣ ምናምን እያወጣ ስለ ስለ ባርነት ባርነት ምን እንደሆነ ንግግር እያደረገ በየቦታ የባሪያ ስርዓት እንዲጠፋ ከፍተኛ አገልግሎት አላቸው። ልክ ነው። እንዲያውም እስከ መጨረሻ ከባርነትም ወጥቶ ፕሬዚዳንት ሊንከንንም እስከ ማማከር የደረሰበት ነው። በነገራችሁ ላይ የምታዳምጡን የጋቢና አድማጮች ፍሬድሪክ ዳግላስን መጽሐፍ ካላነበባቸው አጠር ያለች ነች፣ በጣም በጣም በጣም በጣም ግሩም የሆነች መጽሐፍ ነች። እንድታነቧት ከወዲሁ እኔ ላስታውሳችሁ ዶክተር ዝቅኤል የሙዚቃ እረፍት አሁን እናድርግና ተመልሰን መተን ደግሞ አንድ ሁለት ጥያቄዎችን አነሳለሁኝ። በመሃልም አንዳንድ ዘገባዎች አሰናድተናል። የምትከታተሉት ጋቢና ቪኦኤ ነው። ለቢና ቪኤን ነው የምትከታተሉት። ዛሬ ካቲት ወር የጥቁር ሕዝቦች ታሪካዊ ወር ነው። አስቀድመን ከዶክተር ስቄል ጋቢሳ ጋር ስንነጋገር በተለይ በባርነት የቆዩ ሕዝቦች ጋር ስንነጋገር ነበረ። ዲዜ ፋቱ እዚ ያለ መስታወትም ሁለታችሁ ሙዚቃ አዋቂዎች ናችሁ። ሙዚቃ በባርነት ወቅት የነበረው በስራም መንፈስ በማነሳሳት ሚና ነበረው አይደል? ሙዚቃ እንግዲህ በጥቁሮች ታሪክ ውስጥ እንደዚህ በስሌቨሪ ታሪክ ውስጥ እንግዲህ ብሉዝ የሚባለው ሙዚቃ ከዛ ነው የወጣው ዋናው። ብዙ ጊዜ ግን የሚያደርጉት ብዙ ጊዜ ግን ቤተ ክርስቲያን በሚሄዱበት ጊዜ ነው። እንግዲህ ያው ለእግዚአብሔር እንደ መናገር አድርገው ሙዚቃን በሙዚቃ የሚያስተላልፉትና የምታደምጡትን ሙዚቃ የኳየር ጎልደን ጎስፕል ሲንገርስ ይባላሉ የኳየር ሙዚቃ ነው እና ብዙ ጊዜ ድምፃቸውን በቤተ ክርስቲያን አስታከው ነበር የሚያሰሩት። እና በስራም ላይ በተሰማሩ ጊዜ የሸንኮራ አገዳም የተለያዩ ሰፋፊ እርሻዎች ውስጥ ይሰሩ ስለነበረ እያዜሙ፣ እየዘመሩ ነበረ። ለምን አናሰማቸውም ታዲያ? የአፍሪካ አሜሪካውያን የሲቪል መብት ንቅናቄ መሪ ማርቲን ሉተር ኪንግ ከአምስት አስርተ ዓመታት በፊት ያሰማው ህልም ማለይ ንግግር ዛሬ በከፊል ተሳክቶ የተቀሩት ደግሞ ለአሁኑ ወጣት አሜሪካዊ ትውልድ እንዳራያና ግብ ለመምታት መነሳሻ ሆኗል። በእርግጥ ዓለማችን አንድ እየሆነች በመምጣቷ አሜሪካውያን ወጣቶችና አዳጊዎች ዛሬ የሚጋፈጧቸው ፈተናዎችና ችግሮች ለኢትዮጵያና ለአፍሪካ እንዲሁም ለሌሎችም ወጣቶች ፍጹም ልዩ በሆነ ኑሯቸው አንድነትን ሊያገኙባቸው የሚችሉበትም ነው። የአሜሪካ ድምፅ ዘጋቢ ደብራ ብሎክ ያዘጋጀችው ተከታታይ ዶክመንታሪ ሁኔታውን ይቃኛል። ከን መታሰቢያ በዋሽንግተን ዲሲ እምብርት ላይ የዛሬ 52 ዓመት ገደማ አንድ የብዙዎችን ሕይወት የለወጠ ንግግር ተሰማ። ቃል ሕይወትን ይለውጣል እንዴ? ካላችሁ ለምን ማርቲን ሉተር ኪንግን ህልም አለኝ፣ አራቱ ሕፃናት ልጆቼ በቆዳቸው ቀለም ሳይሆን በሰብዕናቸው ማንነት በሚለኩባት አገር የሚኖሩበት ቀን እንዲመጣ ይታየኛል። ህልም አለኝ። የ12 ዓመቷ ናይላ ባንክስ ዋሽንግተን ዲሲ፣ አንድ የማርቲን ሉተር ኪንግ አርአያነትን የሚያሳይ ኤግዚቢሽን ላይ እያስተዋለችውን ስታስረዳ አንድ በጣም የሳበኝ ጉዳይ አፍሪካ አሜሪካውያንን ለመርዳት ሲሰራ ሁሉንም ነው አብሮ ያቀፈው። በአብሮነት ነው ያገናኘው። አሁን እኮ ሁሉም ሰው ተስማምቶ ይኖራል፣ እጅም ይጨባበጣል። ጆናተን ዊልያምስ በ14 ዓመቱ ሰላማዊ ትግል ማለት በተግባር ያለውን ትርጉም የተረዳው ከዶክተር ኪንግ እንደሆነ ይናገራል። በርካታ ጊዜ አስረውታል። ብዙ ሰው ተስፋ ለመቁረጥ መታሰር ይበቃዋል። እሱ ግን ቀጠለ። ያሰበውን እስኪያሳካ ድረስ አላቆመም። ከሌላ አሜሪካዊ ታዳጊ እንስማ። ሊንዳ ማርቲኔዝ የሂስፓኒክ ዝርያ አላት። በጣም የሚገርምና አሪፍ ሰው ነው። ሁሉንም ነገር በሰላም ነው ያከናወነው፣ ያለ ምንም አይነት ውከት። ለኔ እንዲህ ያለ መሪ በጣም ይስበኛል፣ አርያም ይሆነኛል። የሲቪል መብት ተሟጋችና በኮንግረስ የዋሽንግተን ዲሲ ወኪል ኤሊኖር ሆልምስ ኖርተን ወጣቱ ትውልድ ዶክተር ኪንግ የህዝቦችን አንድነትና እኩልነት አስመልክቶ ያሳለፈውን መልእክት ከእለት ተዕለት ኑሮ ጋር ሲያቆራኙ ማየት ያስደስተኛል ትላለች። ብዙ ወጣቶች ይህንን ታሪክ እንደተሰጣቸው ቆጥረው ችላ እንዲሉት እንፈልጋለን። ለዚህም ምክንያት አለው። እኛ በ1963 ዓ.ም ይሰማን የነበረው አይነት መድሎና በደል ለአሁኑ ትውልድ እንዳይተላለፍ ስለሆነ የታገል ነው። እነዚህ መብቶች ሲኖሩባቸው እንጂ ሲታገሉላቸው ማየት የቀደም ነውንም አያስደስተንም። የአስራ አራት አመቷ የሌንዳ ማርቲኔዝ ማርቲን ሉተር ኪንግ ሰዎችን አንድ ለማድረግ ቢሰራም አሁንም ዘርና የቆዳ ቀለም የሚፈጥሯቸው ልዩነቶች እንዳሉ ታስረዳለች። ሰዎች እርስ በርስ የሚተያዩበት መንገድ አሁንም የተለየ ነው። ማለቴ የቆዳ ቀለማቸውን አስቀድሞ ያሉ። ይሄ ለእኔ መቅረት ያለበት ነገር ነው። የአፍሪካ አሜሪካውያን የነጻነትና የእኩልነት ትግል መዲና የነበረችው በርሚንግሃም አላባማ፣ ከንቲባ ዊልያም ቤል እንደሚለው ከሆነ ለውጥ ማለት ትውልድን ቀይሮ ሳይረሳ፣ ግን ኑሮን ፍጹም አሁን ሳያውክ መቀጠል የሚያስችል መንገድ ነው ትናንሽ ወንድና ሴት ልጆችን ስመለከት ከሲቪል መብቶች ትግሉ ጋር ያላቸው ቁርኝት ብዙም ባይሆንም ዛሬም ቢሆን በኑሯቸው ፈተናዎቻቸውን ሲጋፈጡ እናያለን። ከእነዚህ ፈተናዎች አንዱ ትላለች ጁሊያ ሊንክ፣ በወጣቶች የሚታየው መተራረብና መጓሸም ነው። ብዙ የዘር ንግግሮች አሉ። ለምሳሌ እስያውያን መንዳት አይችሉም ምናምን የሚሉ። ይሄ በጣም ደስ የማይል ነገር ነው። በዚህ ዘመን እንዲህ ያለ ንግግር ይሰማል፣ ግራን የሚያጋባኝ፣ ምክንያቱም ዛሬ ብዙ ሰው ተከባብሮ ነው የሚኖረው። ከላይ የሰማናቸው ወጣት አሜሪካውያን በሰዎች የቆዳ ቀለምና ዘር ያለው አመለካከት ከጊዜ ወደ ጊዜ እየተቀየረ መምጣቱን ይስማማሉ። ወጣቶች በአሜሪካ ለውጥ እንዲመጣ ያበረከቱትን አስተዋጽኦ አስመልክቶ ደግሞ የዛሬ የጋቢና ቪኦኤ እንግዳችን ዶክተር እዝቅኤል ጋቢሳን ጠይቄ ነበር። አሜሪካውያን ወጣቶች ምን ሰሩ? ወጣቶች በማንኛውም ማህበራዊ እንቅስቃሴ ውስጥ ሁልጊዜ መሪ ናቸው። ምክንያቱም የዕድሜ ጉዳይ ነው። እድሜያቸው ብዙውን ጊዜ ወደፊት ስለሆነ ለውጥን አንጥተው በዛ ለውጥ ውስጥ ለመሳተፍ ለራሳቸው ለመሳጣፊ ወደፊቱን ኑሮ ለማስተካከል ስለሚፈልጉ ሁልጊዜም ለውጥን ለማምጣት ወጣቶች ናቸው። ቀደም አይተናገርም በሀምሳዎቹ እና በስልሳዎቹ ብዙዎቹ ለምሳሌ በአሜሪካ ወታደርነት በአውሮፓ ውስጥ ብዙ ተሳትፎ አድርገዋል። ብዙ ታግለዋል። ነፃነት ማለት ምን ማለት እንደሆነ በዛ አይተዋል። ለነፃነት ሞተዋል። ወደዚህ በተመለሱ ጊዜ ግን ወጣቶቹ ስማቸው ገሌገሌ እገሌ የማንላቸው ወደዚህ በተመለሱ ግን የተዋጉለት አገር ክብር እንኳን አልሰጣቸውም፣ አላወቃቸውም። ስለዚህ እንቅስቃሴ ማድረግን ጀመሩ። ከዛ በኋላ ደግሞ በጋሁን ድረስ እውነትም ያሉት በጆን ሉዊስ እስካሁን ድረስ ያሉት ተማሪዎች ነበሩ። የተማሪዎችን እንቅስቃሴ ተቋማትን ይዘው ነው። ደፋሮች ናቸው። የመንግስትን ሀይል የፖሊስና የወታደር ሀይል የተጋፈሱ ናቸው። እስካሁን ድረስም ባሉ አጠቃላይ ወጣቶች የለውጥ መሪዎች ናቸው። በዚህኛው በአሜሪካን ሀገርም አሜሪካንን አድሶ ሁሉ ዴሞክራሲ ሁሉ የተሳተፈበት ዲሞክራሲ እንዲሆን የጥቁር ወጣቶች ብዙ አስተዋጽኦ አድርገዋል። A place in your heart and i know that it is love and this place is much brighter than tomorrow and if you really try you'll find there's no need to cry and this place you feel there's no hurt or sorrow there are ways to get there if you care enough Make a little space የአሜሪካ ድምጽ ሬዲዮ ጣቢያን ነው። ጋቢና ቪኦኤን ለማዳመጥ በአጭር ሞገድ ሁለት በ68 እና በ1558 ከምሽቱ አንድ ሰዓት ተኩል ጀምሮ እንዲሁም በመካከለኛ ሞገድ በ1431 ከምሽቱ አንድ ሰዓት ጀምሮ ታገኙናላችሁ።

ደቡባዊ ዩናይትድ ስቴትስ በዘር መድሎና መሰረታዊ ሰብዓዊ መብቶች ለአፍሪካ አሜሪካውያን የተነፈጉበት ወቅት ነው። በዚያን ጊዜ የነበረው የዘር መድሎ ታዲያ በግለሰቦች ብቻ አልነበረም፣ በሕግ የተደነገገና በይፋ የሚከናወን ነበር። ከነዚህ ሕጎች አንዱ ነጮችና ጥቁሮች እንዳይቀላቀሉ ለሁሉም በርና ወንበር ተመድቦለት በየቦታው ይኖር ነበር ትኖር ነበር። ሄኖክ በዚህ ዘገባ ሁኔታውን ይቀኛል። በርሚንግሃም አላባማ የዘር መድሎ የተንሰራፋባት የደቡባዊ ዩናይትድ ስቴትስ ግዛት ነበረች። ሊሪክ ቲያትር የዚህ ሁሉ የዘር ልዩነት አይነተኛ መገለጫም ነበር። ነጮች በፊት ለፊት በር ሲገቡ፣ ጥቁሮች ደግሞ ባለቀለም ከለርድ ተብለው በተሰየሙ በሮች በጥግ በኩል ዞረው በጓሮ በር ይገቡ ነበር። ከግማሽ ምዕት ዓመት በፊት በደቡብ ዩናይትድ ስቴትስ ግዛቶች በትምህርት ቤቶች ነጭና ጥቁር ተማሪዎች አብረው በክፍልም ሆነ በጠቅላላ በአንድ ትምህርት ቤት እንዲማሩ አይፈቀድም ነበር። ጆን ሉዊስ በወጣትነቱ ያደገው በአለባማ ገጠራማ አካባቢዎች ነው። በወጣትነቱ የዘር መድሎ መንሰራፋት፣ ብሎም የህግ ድጋፍ ተሰጥቶት በሚወዳት አገሩ ማየቱ ቅስሙን አልሰበረውም፣ እንዲያውም ለትግል አነሳሳው። ጆን ሉዊስ የሲቪል መብት ንቅናቄውን ተቀላቅሎ ብዙ ታግሏል። ዛሬ ታዲያ አንቱ የተባለ አሜሪካዊ መሪና ፖለቲከኛ ነው። ኮንግረስመን ጆን ሉዊስ በወጣትነቱ በየበሮቹና በአገልግሎት መስጫ ጣቢያዎቹ የነበሩ ጽሑፎችን ሲያነብ ለነጭ ወንዶች፣ ለጥቁር ወንዶች፣ ለነጭ ሴቶች፣ ለጥቁር ሴቶች ማብቂያ የሌላቸውን ልዩነቶች አጥብቄ ጥላ ነበር። በደቡባዊዋ የሚሲሲፒ ግዛትም ሁኔታው የተለየ አልነበረም። ከተጻፉት ሕጎች በተጨማሪም ሌሎች ልማድ ነበሩ ይላል የሲቪል መብት ታጋይ ሆሊስ ዋትኪንስ። በመንገድ ላይ እንኳን አንድ ነጭ ሰው ከፊት ለፊት ከመጣ መንገድ መልቀቅ ይጠበቅብሃል። ይሄ ብቻ አይደለም፣ እስኪያልፉ ድረስ ማጎብደድም ይጠበቅብሃል፣ ይጠበቅብሻል። ይሄን ያላደረገ ሰው ክብር አሳጣኸኝ ተብሎ ይደበደባል ወይም ይታሰራል። በ1955 ዓ ም የተከሰተ አንድ ጉዳይ እንግለጽላችሁ። የአላባማ አገረ ገዢ ጆርጅ ዋላስ በወቅቱ ነጭ ተማሪዎች ብቻ ይማሩበት በነበረው ዩኒቨርሲቲ ኦፍ አላባማ ሁለት አፍሪካ አሜሪካውያን ትምህርት በሚጀምሩበት ቀን እንዳይገቡ ለመከልከል ሞከረ። ተማሪዎቹ እንዲገቡ የሆነውም የዩናይትድ ስቴትስ ወታደሮች አጅበዋቸው ነበር። ያኔ ታዲያ ዋላስ ገለል አለ። ከዘመናት በኋላ ያገረ ገዢው ልጅ ፔጊ መለስ ብላ የአባቷን ሁኔታ ስታስብ፣ አላባማን ያንቋሸሸ ጉዳይ ሆነ። የአባቴንም ስምና ስራ ገደል አስገባው እድሜ ልኩን የተከተለው ጉዳይ ሆነ። በእርግጥ እድሜው እየገፋ ሲሄድ በዘር ጉዳዮች ላይ ያለውን አስተሳሰብ ቢቀይርም ስሙ ግን በታሪክ ያው ተበላሽቶ ቀረ። ይሄ በሆነ በአንድ ዓመት ጊዜ ውስጥ የሲቪል መብት ህግ አለፈ። የዘር መድሎ በዩናይትድ ስቴትስ በሕግ ቆመ። አፍሪካ አሜሪካውያን እኩል መብቶችና ነጻነቶችን እንዲጎናጸፉ በሕግ ተደነገገ። When the glory comes, it will be ours. Heavens. No man, no weapon. Formed against, yes, glory is destined. Everyday women and men become legends. Sins that go against our skin become blessings. The movement is a rhythm to us. Freedom is like religion to us. Justice is juxtaposition in us. Justice for all just ain't specific enough. One son died, the spirit is revisiting us. True and living, living in us. Resistance is us. That's why Rosa sat on the bus. That's why we walk through Ferguson with our hands up. When it go down, we woman in Glory, yeah, DJ <laughs> fatso but I'm a musician, DJ. Whether and Gadachin and Ahunus. ወደፊትስ ዶክተር እዝቅኤል ጋቢሳን ጠይቄ ነበር። አሜሪካን ሀገር አንድ ከሌሎች ሀገሮች ተብሎ የሚያደርገው ነገር ችግር ካለው ችግሩን አይደብቅም። ችግሩን ለመጋፈጥ የሚፈልግ ሀገር በዚህ በኩል የዘረኝነት ችግር አሜሪካን ሀገር ውስጥ እንዳለ አውቀው አሁን በተነጋገርንባቸው ዘመናት የሀገሩን ሕግና የሀገሩን ተስፋ ለሀገሩ የታሰበውን ተስፋ መሰረት በማድረግ የተሻለ ኑሮ እንዲኖር በትክክል ለሁሉም የሚሰራ ዲሞክራሲ እንዲኖር ትግል የተደረገበት ነው። ተስፋ ባለመቁረጥ የሀገሪቷን ተስፋ ማለት ማለት ከቀድሞ ሆኖ የእኩልነት አገር ዘረኝነት የማይኖርበት አገር ተብሎ ስለታሰበ ያንን ግብ ለማግኘት ነው ትግሉ ሲደረግ የነበረው። በአንድ በኩል በህግ ደረጃ እያንዳንዱ ሰው አንዱን ሰው ሌላውን ሰው በዘረኝነት እንዳይጎዳ ብዙ ለውጥ ተደርጓል። ያልተለወጠ ብዙ አሜሪካኖችም እስካሁን ድረስ ደግሞ ነገሩ ያልገባቸው አንድ ነገር አለ። ይሄ የተቋም ዘረኝነት የሚባለው የኢንስቲቱሽናል ሬሲዝም በዛ በኩል ገና ነው። ለውጥ አለ፣ ለውጥን የሚፈልግ ነው። ሁልጊዜም ወደ ለውጥ ለመሄድ የሚፈልግ ሀገር ነው። እነዚህ ተቋማቱ ግን ብዙ ጊዜ ይወስዳል እነሱን ለመጣልና ለማስቀረት። በጣም ነው የማመሰግነው ዶክተር ሕዝቅኤል ገቢሳ የታሪክ መምህር፣ ለሰጠህን ማብራሪያ እናመሰግናለን። እንዚ ስጥልኝ ስለጠራኸኝ። እንግዲህ የምሽቱ ዝግጅታችን ወደ መጠናቀቁ ደርሷል። ስናስተናግዳችሁ የቆየ ነው። እኔም መስታወት አድረጋውና ሄኖክ ሰማ ግዜርነን። ዲጄ ፋት ሱዚ ሙዚቃዎቹን መርጦልናል። ጽዮን ግርማ ዝግጅታችን መርታለች። አት ቪኦኤ አማሀሪክ ላይ በትዊተርም በፌስቡክ አስተያየቶቻችሁን አድርሱን። ጉዞአችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።